በደራ ወረዳ በቀጠለው የታጣቂዎች ጥቃት ነዋሪዎች እየሞቱ መሆኑን ተናገሩ ይላል ለምሽቱ የያዝነው የአብይ ርዕስ ዘገባ። የሰሜን ሸዋ ዞን ደራ ወረዳ የአንዳንድ ቀበሌዎች ነዋሪዎች በታጣቂዎች የሚደርሰውን ጥቃት በመሸሽ ቀያቸውንና ንብረታቸውን ጥለው እየሄዱ መሆናቸውን ለአሜሪካ ድምፅ ተናግረዋል። የሰሜን ሸዋ አስተዳዳሪ ከፍ ያለው አዳሬ ደግሞ በደራም ወረዳም ሆነ በአጎራባች ወረዳዎች ለቀጠለው ጥቃት የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። የመንግስት ጸጥታ ኃይሎች ከሁለቱም ታጣቂ ቡድኖች ጋር ውጊያ እያካሄዱ መሆኑንም የዞኑ አስተዳዳሪ ገልጸዋል። ፀሐይ ዳምጸው ዘገባውልታለች። በኦሮሚያ ክልል ሰሜን ሸዋ ዞን በደራ ወረዳ ባሉት አስራ ሶስት ቀበሌዎች ውስጥ ይንቀሳቀሳሉ ባሏቸው የፋኖ ታጣቂዎች ጥቃት የተነሳ ስጋት እንደገባቸው ስማቸው እንዳይገለጽ የጠየቁ በወረዳው የጅሩ ዳዳ ቀበሌ ነዋሪ ለአሜሪካ ድምጽ ተናግረዋል። በተለይ ከሁለት ሳምንት ወዲህ እንደተቀሰቀሰ በገለጹት የጸጥታ ችግር በቀበሌው ውስጥ ሲቪል ሰዎች በፋኖ ታጣቂዎች መገደላቸውን እኚው ነዋሪ አስረድተዋል። በጅሩ ዳዳ ቀበሌ አራት አርሶ አደሮች በእርሻ ስራቸው ላይ ያሉ ተገድለዋል። በአሁኑ ወቅት ከወረዳው አርባ አራት ቀበሌዎች ውስጥ በአስራ ስምንቱ የታጣቂዎች እንጂ የመንግስት መዋቅር የለም። ታጣቂዎቹ ባሉባቸው አካባቢዎች አፋን ኦሮሞ መናገር ክልክል ነው። ባታወራም እንኳ የኦሮሞ መገለጫ የሆነ ነገር በእጅህ ላይ ከተመለከቱ ወደ ካምፕ አስገብተው ይደበድባሉ። ህብረተሰቡ በአስቸጋሪ ሁኔታ ውስጥ ነው። በደራ ወረዳ ውስጥ የጸጥታ ችግር መኖሩን ያረጋገጡት የሰሜን ሸዋ ዞን አስተዳዳሪ አቶ ክፋሎ አደሬ ረኮ ነገኛ ድራ ከሰጅሩ እንዳለየ ሸኔ የደራና የህዴቡ አቦቴ ነዋሪዎች ብዙ ጊዜ በፋኖ እና በሸኔ ታጣቂዎች ጥቃት ይደርስባቸዋል። ታጣቂዎቹ የነዋሪውን ቤት ያቃጥላሉ፣ ሰዎችንም ያግታሉ። ሁለቱም ሀይሎች ህዝቡን በብሔርና በሃይማኖት ለማጋጨት በተደጋጋሚ ይጥራሉ። ለምሳሌ ፋኖ ነኝ ባዩ አካል የኦሮሞ ብሔር ተወላጆችን ንብረት ያወድማል። የሸኔ ታጣቂም እንደዚያው የአማራ ብሔር ተወላጆችን ንብረት ያወድማል። ሰሞኑን የመንግስት ኃይሎች በታጣቂዎቹ ላይ እርምጃ እየወሰዱ ናቸው። በወረዳው እየተስተዋለ ስላለው ችግር አስተያየት የሰጡት ሌላ ነዋሪም ሁለቱም ታጣቂ ኃይሎች የሕዝቡን ህይወት አውከዋል ይላሉ። የኦሮሞ ነጻነት ሰራዊት ሲመጣ መኪና አስቆሞ የአማራ ተወላጆችን አግቶ ይወስዳል። የፋኖ ኃይል ደግሞ አጸፋ ምላሽ ለመስጠት በኦሮሞ ተወላጆች ላይ እርምጃ ይወስዳል። የደራ ወረዳ ነዋሪዎች በሁለት ታጣቂዎች መካከል እየተሰቃዩ ናቸው። የአካባቢው ነዋሪዎች ቀያቸውንና ንብረታቸውን ጥለው በእጀሬ በኩል እያቋረጡ ወደ ፍቼ ከተማ እየሸሹ ናቸው። ለምሳሌ ጓደኛዬ የ15 ቀን አራስ ሚስቱን ይዞ እየሸሸ መሆኑን በስልክ ነግሮኛል። ሕዝቡ ከፍተኛ ስጋት ውስጥ ነው። መንግስት አፋጣኝ መፍትሄ መስጠት አለበት። የወረዳው ነዋሪ መሆናቸውን ገልጸው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ ሌላ ነዋሪም ትናንት በቱቲ ቀበሌ በኩል የፋኖ ኃይል ገብቶ ተኩስ መክፈቱን እና የጸጥታው ችግር መባባሱን አስረድተዋል። ካለፈው ሐሙስ ጀምሮ ህብረተሰቡ ከፍተኛ ስጋት ውስጥ ነው። አሁኑኑ መፍትሄ ካልተበጀለት በክረምቱ አስቸጋሪ ይሆናል። ለመሸሽ እንኳን ይከብዳል። በእንዲህ አይነት ችግር ሁለት ዓመታትን አሳልፈናል። የመንግሥት ዝምታ አልገባንም። ትላንትም በቱት እና በሩቾ ቀበሌዎች በኩል በከፍተኛ ኃይል ሰብረው ገብተዋል። ህዝቡ በከፍተኛ ስጋት ውስጥ ነው። በወረዳው የተወሰኑ ቀበሌዎች የሚንቀሳቀሱ የፋኖ ታጣቂ ቡድን ብቻ መሆኑን የጠቀሱት ነዋሪዎቹ፣ የነዋሪነት መታወቂያም የሚሰጠው ይህ ቡድን ነው ብለዋል። የዞኑ አስተዳዳሪ አቶ ክፍያሉ አድሬ አደሬ በሰጡት ምላሽ ተከታዩም ብለዋል። የመንግስት መዋቅር አለ፣ ደራ አልፈረሰችም። ነገር ግን የመንግስት ኃይል በማይደርስባቸው ቀበሌዎች ሰላምን ለማስፈን አስቸጋሪ ሆነዋል። ታጣቂው ኃይል በእነዚያ ቀበሌዎች ውስጥ ነው የሚገኘው። ወደ ሌሎች ቀበሌዎችም ውስጥ ገብቶ አያጠፋም ማለት አይቻልም። ይህ ታጣቂ ኃይል ከሌላ አካባቢ የመጣ ሳይሆን ከዚሁ አፋን ኦሮሞና አማርኛ ተናጋሪ ህብረተሰብ የወጣ ነው። ገሚስ አባላቱ ተገደው፣ ሌሎቹም ፈቅደው የታጣቂውን ቡድን ተልዕኮ ተቀብለው ለአካባቢው ሰላም ጠንቅ ሆነዋል። የዞኑ አስተዳዳሪ ከሁለት ዓመታት በላይ ያስቆጠረውን የወረዳውን የጸጥታ ችግር ለመቅረፍ የሚቻለው የጸጥታ ኃይሎችን በማሰለፍ ብቻ እንዳልሆነ ገልጸው ነዋሪዎችም ለሰላም መስራት አለባቸው። ለዚህም ደግሞ ከህዝቡ ጋር እየሰራን ነው ብለዋል። የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች በጉዳዩ ላይ ምላሽ እንዲሰጡን ለማድረግ ያደረግነው ጥረት አልተሳካም። ምላሻቸውን ይዘን እንመለሳለን። ሆኖም ከዚህ ቀደም የቀረቡባቸውን መሰል ውንጅላዎችን ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ